ዶክተር ጌታቸው የተሳሳቱ መረጃዎችና በአንዳንድ ዓለም አቀፍ ተቋማትና ሀገራት ዘንድም ያለ የተዛባ አመለካከት ብለዋል፣ እና እንደዚህ አይነት ነገሮች ገጥመውታል። አሁን በኢትዮጵያ ያለው ሁኔታ በተለይ በትግራይ ክልል እየተካሄደው መንግስት፣ ህግ የማስከበር ዘመቻ ብሎ የሚጠራው ማለት ነው። መገለጫው ምንድን ነው? የተሳሳቱ መረጃዎች ለመኖራቸውና የተዛባ አመለካከት ለማጋጠሙ በጣም ብዙ ምሳሌዎችን ማንሳት ይቻላል። ከሚዲያ ከውጭ ትልልቅ ከሚባሉ ሚዲያዎች፣ ተጽዕኖ ፈጣሪ ከሚባሉ ግለሰቦች፣ አውሮፓን ጨምሮ ከአሜሪካ መንግስት ባለስልጣናት የሚነገሩት የሚሰጡት መግለጫዎች እና አስተያየቶችን ስንመለከት በጣም አሳሳቢ የሆኑ መግለጫዎች ናቸው ሚዛን የጠበቁ ኢትዮጵያን እንደ ሉዋላዊ አገር እና ደግሞ በአገሪቷ ውስጥ የተከሰተን ችግር ለመፍታት እንደሚሞክር ሉዋላዊ አገር ሳይሆን እንደፈለጉ በሚያዙት አይነት አገር ወይም አካባቢ ሊባል ይችላል እና የመንግስትን ከህወሀት ቡድን ጋራ አንድ አይነት ሌብል ላይ የማስቀመጥና ሁለቱን እንደ እኩል አካላት የማየትና የመዳኘት የሚመስል መግለጫዎች ነው የሚሰጡት። ለምሳሌ አሁን በቅርብ ጊዜ በአሜሪካው የውጭ ጉዳይ ሚኒስትር የተሰጠውን መግለጫ ከተባሉት ውስጥ አንዱን ብንመለከት ግጭት ይቁም የሚል ስቴትመንት አለው። ግጭት ይቁም እንግዲህ የሚባለው ሁለት እኩል የሆኑ ተቃራኒ አካላት የሚያደርጉትን ግጭት እንዲቆም እንደ መጠየቅ የሚታይ ነው። እንግዲህ የተባለው ህግ የማስከበር ስርዓት በአንድ ሀገር ውስጥ ለመንግስት ተገዢ ያልሆነ ቡድን በጣም ረጅም ታሪክ በታየው በዚህ ባለፈው አንድ አመት ሁለት አመት ባየ ነው መንግስትን ማፍረስ የሚፈልግ ቡድን ላይ የሚወሰድን የህግ እርምጃ እንደ ሆስቲሊቲ በማየት ወይም እንደ ግጭት በማየት ግጭቱ ይቁም የሚል መግለጫ በመንግስት ባለስልጣን በኩል መስጠቱ እንግዲህ ያለውን ችግር የሚያሳይ ነው። አንድም ወይ በመንግስት በኩል የሚደረገው የተያዘው እውነተኛ ትክክለኛ እርምጃ በደንብ ያልታወቀ መሆኑን ወይ የሚያሳይ ነው ወይም ደግሞ በዛ በኩል ያለው ያልታወቀ ምክንያት እጅግ በጣም ጠንከር ያለ ወኪሎች እና ተናጋሪዎች በዛ በኩል ያሉ መሆኑን የሚያሳይ ነው። እና የተዛባ መረጃ፣ ሚዛናዊ ያልሆነ መረጃ የሚሰጥ መሆኑን በጣም በሰፊው በተለያየ መንገድ ማለት ይቻላል። ያልተረጋገጡ መረጃዎችን ይዞ መውጣት እንደገና የአለም አቀፍ ተቋማት የሀገሮች ትኩረት መሆን የሚገባው ሰብአዊ መብት እንዳይጣስ፣ ለተጎዱ ህብረተሰብ ክፍሎች እርዳታ ለሚፈልጉ እርዳታ እንዲደርስ ይህንን ኒውትራል ኦብጀክቲቭ በሆነ መንገድ ይህንን ፋሲሊቴት ለማድረግ መሞከር እንጂ በተለያየ መንገድ ለምሳሌ አሁን የሚፈለጉ ግለሰቦችን አመሳስሎ ለማሸሽ መሞከር እነዚህ በጣም ከአንድም ሁለት ጊዜ የታዩ ድርጊቶች ናቸው እና ይሄ ስንመለከት በሌላ በኩል ደግሞ በህወሀት ቡድን የሚደረገውን ነው የሚደረጉትን ጥፋቶች ሰው ሕይወት ላይ የሚደረጉትን በንብረት ላይ የሚደረጉትም የተለያዩ በጣም መጥፎ የሆኑ ድርጊቶች፣ አስነዋሪ ድርጊቶች በምንም መልኩ ያለ ማንሳት እነዚህ የህወሀትን ቡድን ደግፎ በሚናገሩ በሚንቀሳቀሱ አካላት በኩል እነዚህ ከሌላ ወገን ግልጽ የሆኑ በጣም አስነዋሪ ድርጊቶች ለምሳሌ በቅርብ ጊዜ ተማሪዎች ተገለዋል። በእርዳታ እንዳደርሱ ሾፌሮች ተገለዋል። እነዚህ እነዚህ ምንድን ነው እየተካሄደ በያለው በዛ በኩል ምንም የጦርነት ታርጌት ያልሆኑ ሰዎችም ላይ እርምጃ ሲወሰድ ይሄ አሳሳቢ መሆን አለበት እና እነዚህ እነዚህ ሁሉ በምንም መልኩ ሲጠቀሱ ሲነገሩ አይሰማም። በዛ ወገን ባለው እና ሰው እነዚህን እና የመሳሰሉትን ስንመለከት የተዛባ እና ገለልተኛ ያልሆነ አመለካከት ያለ መሆኑን ያሳውቃል። በጥቂት ግለሰቦች ብቻ ሳይሆን በተቋማት በሚዲያዎች፣ እና መንግስታትን በሚወክሉ ሰዎች በኩልም እንደዚህ አይነት ችግር ማስተዋል ይቻላል። ሰሞኑን በኢትዮጵያ መንግስት የወጣው መግለጫ በትግራይ ክልል ካለው የሰብአዊ መብት ሁኔታ አንጻር ተሰሩ የተባሉ ስራዎችም የተብራሩበት ነው። መንግስት ህዋት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ገልጿል። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው አሰፋ እንደሚሉት ይህ የማይካድራ ግድያ የአሰቃቂነቱን ያህል ባለም አቀፍ ተቋማት አገራትና የመገናኛ ብዙሀን በበቂ ሁኔታ ይጠቀሰ ምክንያቱ ደግሞ የወገንተኝነት ችግር ነው ባይ ናቸው። እንደው ቢጠቀስም በጣም በአጭር እንዲያው ከማለፉ ውጭ ሲሪየስሊ ያንን የሚያክል ታልመውበት የተካሄደ ጭፍጨፋ ከሚወሩት በእነሱ በኩል ከሚነሱት መረጃዎች ከሚሰጡት ተደረጉ ከሚባሉት ማስረጃ ሳይኖራቸው ከሚነገሩት ድርጊቶች አኳያ ስናነጻጽረው እጅግ በጣም የሚያስደንቅ ነው እና ይሄ አይ ቲንክ በጣም ከፍተኛው ማሳያ ይመስለኛል። ይሄንን በምናይበት ጊዜ የሚወጡት መረጃዎች ዶ ማስረጃ አላቸው ወይ የሚል ማጣራት የሚደረግበት አይደለም። ለምሳሌ አንድ አሁን በቅርብ ሰሞኑንም እየተነሳ ያለው የዘር ማጽዳት ድርጊት እየተፈጸመ ነው በመንግስት የሚል ይሄንን በሚመለከት ምን ማስረጃ አለ ይሄ ቀደም ሲል እንግዲህ ይደረጉ የነበሩ ችግሮችን እንደው ትተን አሁን በዚህ በሁለት ሶስት ወር ውስጥ እንደዚህ አይነት እርምጃ ተወስዷል ያልተወሰደ ደግሞ የሚለውን ምንም መረጃ ሳይኖር በፍጹም የማይታመን ነገር እንደሆነ ግልጽ ነው እንዲህ ሊደረግ እንደማይችል እና ይህንን በሚመለከት ምንም መረጃ ሳይኖር እንዲህ ያለ በጣም አስከፊ የሆነ ነገር ሪፖርት ማድረግ አንድም ለሀገሩ ሰላም በጭራሽ የማያስቡ መሆኑን የሚያሳይ ነው። የሚደግፉትን ቡድን ፍላጎት ብቻ ዕድሜ ማራዘም ብቻ እንደረስታቸው እንደሆነ የሚያሳይ ነው። ሁለተኛ በዚህ የሆነውን የማስረጃ መኖር አለመኖር እንኳን ሳያጣሩ የሚደረጉ ዘመቻዎች ስለሆኑ በዚህ በጣም በሰፊው በማስረጃ የተደገፈው የማይካድራው ጭፍጨፋ በሲሪየስሊ ታይቶ ከዚህ ተነስቶ ደግሞ ይሄ ቡድን የሚያወራቸውንና የሚገልጻቸውን ነገሮች ጥያቄ ውስጥ ማስገባት አለመቻሉ አሳሳቢ ነው። እና ቀደም ሲል ያነሳ ነው እንግዲህ የገለልተኝነት ችግር በጣም የሚያስረግጥ ይመስለኛል። በሌላ በኩል ግን ዶክተር ጌታቸው የሰብአዊ መብት ጥሰቶች በሚል እርስዎም ገልጸውታል። የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ አንዳንድ አካላት በክልሉ ያሉ የሰብአዊ መብት ጥሰቶች ትኩረት ተሰጥቷቸው በመንግስት ሊፈቱ እንደሚገባ ሊጣሩ እንደሚገባም ያሳስባሉ እና እዚህ ላይ የመንግስት እርምጃ ምን መሆን አለበት? ከዚህ ረገድ በመንግስት ላይ እየተሰነዘረ ያለውን ወቀሳ እንዴት ያዩታል እርስዎ? ልክ ነው። በጣም ተገቢ ጥያቄ ተገቢ ሀሳብ ነው። ይሄ አንዱ እንግዲህ መንግስት ድክመት የሚመስለኝ በሚዲያው በኩል ያለውን ሚስ ኢንፎርሜሽን ሲኖር፣ የተሳሳተ መረጃ ሲኖር፣ እዚህም ሀገር ያሉት ውጭ ሀገር ያሉትን ኤምባሲዎች በምዕራብ አውሮፓ፣ በአሜሪካ ያሉት ኤምባሲዎች ተገቢውን የሆነ ክትትል አድርገው አፀፋዊ መግለጫ መስጠት መረጃ መስጠት ድክመት አለ። ይሄ ትልቅ ችግር ነው። ሁለተኛ መንግስት የተወሰኑት እነዚህ በየአካባቢው ተፈጥሮ የሚባሉ የሰመት ጥሰቶች መኖር አለመኖራቸውን በመረጃ አረጋግጦ በፍጥነት ተገቢውን መረጃ መስጠት ይኖርበታል። ችግር የፈጠሩ መብት የጣሱ የተለያዩ አካላት መኖራቸውም አምኖ እነዚህ ላይ እርምጃ ወስድ፣ ያለው የጠፋ ነገር የለም ወይ አለ የሚለውን መተማመኛ መስጠት አለበት። ስለዚህ አሁን በየአካባቢው አንዳንድ እውነትነት ያላቸው የመብት ጥሰቶች ሊኖሩ ይችላሉ። እነሱ በፍጥነት መስተካከላቸውም መብት በጣሱት የመንግስት አካላት ላይ እርምጃ መወሰዱን መግለጽ ይኖርበታል መንግስት እና በዚህ በኩል ክፍተት ያለ ይመስለኛል። የተባሉት ነገሮች በዛ ስኬል ያልተደረጉ መሆኑን ማሳየት መቻል አለበት ማለት ስለዚህ ይሄ ከፍተኛ የሆነ የመረጃ ግብግብ ባለበት ጊዜ እንዲያው በፈለጉ ጊዜ በወር በምናምን አንድ ጊዜ ብቅ ብሎ መግለጫ መስጠት ሳይሆን በየቦታው በየቀበሌው ተከሰተ የተባለውን ነገር እዛ ደርሶ አረጋግጦ ይሄ ውሸት ነው፣ ይሄ ትክክል አይደለም የሚል ትክክለኛ መረጃ ለመስጠት የተለያዩ የመንግስት አካላት ስራቸውን መስራት ይኖርባቸዋልና በህዝቡም ላይ ጥርጣሬ ይፈጥራል። አሁን ተደጋግሞ የሚነሳው የአክሱም ተደረገ የተባለው ጭፍጨፋ ሲና ተደርጓል አልተደረገም የሚለውን መንግስት ክዷል። ያንን በበቂ ማስረጃ ለማሳየት ለምን አይሞክርም? እርምጃ ለምን አወስድም? ለምን አይንቀሳቀስም የሚለው ያሳስባል። ስለዚህ በዚህ በኩል በመንግስት በኩል ችግሮች ካሉ ችግሮቹ መታረማቸው ማሳየት አለበት። ውሸት ከሆኑ ደግሞ በራሱን አቃርቶ ትክክለኛውን ነገር ለህዝብ ለአለም መግለጽ ይኖርበታል እና በዚህ በኩል ያለው ድክመት መሻሻል ይኖርበታል። ከዚህ ጋር ተያይዞ ለምሳሌ በአካባቢው የተለያዩ የታጠቁ ሀይሎች ይንቀሳቀሳሉ፣ ግልጽ መረጃ ከመንግስት እየተሰጠ አይደለም፣ መንግስት በጉዳዩ ላይም አጣዳፊ እርምጃ እየወሰደ አይደለም የሚሉ ወቀሳዎችም ጭምር ነው እንግዲህ በመንግስት ላይ የሚሰነዘሩት። እርስዎም እንደሚያውቁት ጊዜያዊ አስተዳደሩን ጨምሮም ሌሎች አካላትም የኤርትራን ወታደሮች ጨምሮ የተለያዩ ሀይሎች አሉ በስፍራው የሚሉትን መረጃዎች ጨምሮ ማለት ነው እና እነዚህ እነዚህን ሁኔታዎች ከማጥራት አንጻር በመንግስት በኩል ፈጣን እርምጃ ተወስዷል ብለው ያምናሉ? አሁ እሱ አሁን ቅድም ካልኩት ጋር የሚያያዝ ነው። በቂ እርምጃ የተወሰደ አይመስለኝም። በቂ የሆነ እንደሆነ ሰውን የሚያሳምን ነገር የተደረገ አይመስለኝም። የመቀዛቀዝ ነገርም ይታያል ይመስለኛል። አሁን በጦርነቱ ጊዜ ከነበረው በፍጥነት የመጓዝ ሁኔታ ወርግጥ አስቸጋሪነት አለው። ይሄ ፓርት አስቸጋሪነት አለው። በየቦታው የተደበቁ የተለያዩ የታጠቁ ኃይሎች አሉ። ችግር መፍጠራቸው አይቀርም። መንግስት ላይ ግን በቂ ትኩረት አሁን ችግሩን እያዩ የበለጠ የሰው ኃይል ማመደብ፣ የበለጠ ስትራቴጂ መንደፍ፣ የበለጠ ቅድ ማውጣት ያስፈልጋልና በዚህ ረገድ ከችግሩ ቀድሞ መገኘት የበለጠ ራስን ማዘጋጀት የሚያስፈልገው ይመስለኛልና ዞሮ ዞሮ ትክክለኛ የሆነ መረጃ መስጠት የሚያስፈልግ ይመስለኛል። ከኤርትራ ወታደሮች በሁኔታ ጋር ተያይዞ የሚነሳው የሚያሳስብ ጉዳይ ነው። እኔንም ማናችንም የሚያሳስብ ጉዳይ ነው። በእነዚህ ወታደሮች የተደረጉ የተባሉት የመብት አይኖሩም ብሎ መንግስት እየተከራከረ ነው። ይህንን ማሳየት አለበት ይመስለኛል። እና በዛ ረገድ በጭፍን ወይም በደምሳሳው ከመካድ ባለፈ በበቂ ሁኔታ የተሰጠ መረጃ የለም እና አይ ቲንክ ይሄ በሁለት ሀገሮች መካከል ያለ ሁኔታ ነው። ነገር ግን በህዝብ ላይ በዜጎች ላይ በውጭ ወታደሮች ሀገር ውስጥ ካሉ በእነሱ በዜጎች ላይ ጥቃት ሊፈጸም ችግር ሊፈጠር በፍጹም አይገባም። ይሄ በምንም ተአምር ኢትዮጵያውያን የማይቀበሉት ነገር ነው። ስለዚህ መንግስት ይሄን ችላ ሊለው አይገባም እና ይሄ ነገር ችግር የሌለ መሆኑን ማሳየት ይኖርበታል። መንግስት ችግር ካለ ደግሞ መታረም ይኖርበታል። ውጭ ሀገር ዜጎች፣ በተለይም በውጭ ሀገር ወታደሮች በኢትዮጵያውያን ላይ ጥቃት የሚፈጸም ከሆነ ይሄ በጣም በጣም ከፍተኛ በደል ስለሆነ ይ ቶለሬት የሚደረግ አይመስለኝም። ስለዚህ በዚህ በኩል ያለው ነገር መጥራት ይኖርበታል። ዶክተር ጌታቸው አሁን በትግራይ ላለው ችግር ተጠያቂ መደረግ ያለበት ጦርነቱን የጀመረው እና ያንንም በአደባባይ እያመነው ህወሀት ነው የሚል እንድምታ ያላቸው ናቸው በመንግስት በኩል እየተሰጡ ያሉት እና ከህግ አንጻርም ይህ እውነታ ምን ያህል አስፈላጊ ነው? በጣም በጣም አስፈላጊ ነው። አንድም የህወሀት መንግስት ተጠያቂነቱ በተለያየ መንገድ የሚገለጽ አንደኛው ለመንግስት በፍጹም ተገዢ አይደለሁም፣ የመንግስት ትእዛዝን አልቀበልም ፕሪቲ ማች ራሴን የቻልኩ መንግስትንም የፌዴራል መንግስቱን ትእዛዝ አልቀበልም ብሎ መጀመሪያ የወሰዳቸው እርምጃዎች በከፍተኛ ሁኔታ ለጦርነቱ መጀመር ከፍተኛ አስተዋጽኦ ያደረጉ ናቸው። ያም አልፎ መንግስት ይህንም ሁሉ ታግሶ አልፎ በነበረበት ጊዜ እና ሁኔታ ህዋሀት እንደገና ወታደራዊ እርምጃ በመወሰድ መቶዎችን በመግደል የሀገሪቱን የጦር መሳሪያዎች በመግደል እና ለጦርነት በግልጽ በመንቀሳቀስ ውጊያ በመጀመር ያደረገው የወሰዳቸው እርምጃ ውጭ ከ ለሚመለከቱ አካላት አይ ቲንክ ግልጽ መሆን አለበት። ይህንን በእርግጥ የአሜሪካ መንግስት በመጀመሪያው አካባቢ በደንብ የተመለከተው ነው እና እንደውም ትንሽ ለውጭ ዲፕሎማሲው አስተዋጽኦ ያደረገ ይመታ የአሜሪካ መንግስት በወቅቱ የነበረው ውጭ ጉዳይ ሚኒስትር ጨምሮ የውጭ ጉዳይ ከፍተኛ ኃላፊዎች ይህንን መቀበላቸው ይታወቃል። እና ይሄ ትልቅ አስተዋጽኦ አድርጓል። ይሄ በደንብ ግልጽ መሆን ይኖርበታል። መታወቅ ይኖርበታል። ጦርነቱን ያስከተላቸውን ችግሮች በምንመለከትበት ጊዜ ይሄ በፍጹም መዘንጋት የሌለበት ጉዳይ ነው። ነገር ግን ከዛ አልፎ አሁን ያለንበት ሁኔታ አንድ ክልል ውስጥ ያለ የህግ አለመከበር ሁኔታ፣ የሰላም መደፍረስ ሁኔታ መስተካከል ይኖርበታል። ይህንን ማድረግ የሚችለው የፌዴራል መንግስት ነው። ፌዴራል መንግስት በሚመቸው መብቶችን ባከበረ መንገድ ተመጣጣኝ እርምጃ እየወሰደ ህግና ስርዓት የሚከበርበትን ዜጎች በነፃነት ወጥተው የሚገቡበትን ሁኔታ መፍጠር የፌዴራል መንግስቱ ብቸኛ ኃላፊነት ነው። አሁን ባለንበት ስለዚህ ይሄ ከዛ ጋር ተያይዞ የሚነሳው ሁኔታ በዚህ መታየት ነው ያለበት እና የችግሩ ጀማሪ የችግሩ አምጪዎች ህወሓት ቡድን እንደሆነ ለዚህም ተጠያቂነት እንዳለባቸው ነገር ግን ከዛ በኋላ ለተከሰቱት ደግሞ የሰላምና ህግ ማስከበር ስራዎች የፌዴራል መንግስት ኃላፊነት እንዳለበት እና ይህንን ማድረግ የህገ መንግስትም የሀገርም የህዝብም ኃላፊነት እንዳለበት መታወቅ ያለበት ይመስለኛል። ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ በጣም ነው ማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ።